በኢትዮጵያና በኬንያ የድንበር አካባቢዎች ከትናንት በስቲያ ቅዳሜ ወዲህ በተፈጠሩ የጎሳዎች ግጭቶች ቢያንስ ሶስት ሰዎች መገደላቸውን አንድ የኬንያ ራዲዮ ጣቢያ ዘግቧል። ዝርዝሩን ሰሎሞን አባተ ነው የያዘው። ካፒታል ኤፍኤም የሚባል አንድ ከኬንያ ዋና ከተማ ናይሮቢ የሚያሰራጭ ራዲዮ ጣቢያ በከትናንት በስቲያ ዜናው በኬንያና በኢትዮጵያ አዋሳኝ አካባቢዎች የሚኖሩት የቦረናና የገርባ ማህበረሰቦች አባላት መጋጨታቸውን ተናግሯል። ሁለቱ ጎሳዎች ሞያሌ ውስጥ አዲስ ግጭት ውስጥ መግባታቸውን ያስታወቁት የሀገር ውስጥ ጉዳይና የብሔራዊው መንግስት ማስተባበሪያ ሚኒስቴር ዋና ጸሐፊ ሙቲያ ኢሪንጎ መሆናቸውን ራዲዮ ጣቢያው አስታውቀዋል። የአካባቢው ሽማግሌዎች ተዋጊዎቹን እንዲያስማሙ ኢሪንጎ ጥሪ ማስተላለፋቸውንም ራዲዮ ጣቢያው አመልክቷል። ውጊያው ወደ ተቀሰቀሰበትና ወደ ተካሄደበት አንቱት ቀበሌ ተጨማሪ የጸጥታ ኃይል መላኩን የገለጹት የሀገር ውስጥ ጉዳይ ሚኒስቴር ኃላፊው ሚስተር ኢሪንጎ በውጊያው ብዙ ሰው መጎዳቱንም አስታውቀዋል። በሐምሌ መጨረሻና በያዝነው ነሐሴ መጀመሪያ ግድም ሞያሌ ላይ በተፈጠረ ግጭት አንድ ሰው ከተገደለ በኋላ ኬንያ ወደ አካባቢው ወታደሮቿን መላኳ ተዘግቧል። በሞያሌና በመላው ሰሜን ምስራቅ አካባቢ የጸጥታው ሁኔታ እንዲጠናከር እንደሚደረግ የፖሊስ ምክትል ዋና ኢንስፔክተር ግሬስ ካይንዲ ማስታወቂያቸውን ራዲዮ ተናግሯል። አዛዡ አክለውም ከትናንት በስቲያ እሁድ በአካባቢ የሰላም ስብሰባ መደረጉንም ጠቁመዋል። ግጭቱ የተካሄደው በቦረናና በገርባ ጎሳዎች መካከል በኢትዮጵያና በኬንያ ድንበር ላይ ከመሆኑ በስተቀር ተገደሉ የተባሉት ወይም የተጎዱት ሰዎች የየትኛው ሀገር ዜጋ መሆናቸው በግጭቱ ውስጥ የኢትዮጵያ ወገን ሰዎች ተሳትፈው ይሁን አይሁን አልተገለጸም። የዛሬ ሁለት ሳምንት በቱርካና አካባቢ ኢትዮጵያውያን የሜሬሌ ጎሳ አባላት በኬንያ ሳስጋሪዎች ላይ አደረሱ በተባለ ጥቃት አስር ሰው መገደሉን ናይሮቢ ስታንዳርድ ኦንላይን የሚባል የኢንተርኔት ዜና ማሰራጫ ተዘግቧል። ቶዶንያንግ በሚባለው የወሰን ጣቢያ ላይ መፈጠሩ የተነገረውን ይህንኑ ግጭት ተከትሎ የጸጥታው ሁኔታ ውጥረት ውስጥ መግባቱን በኬንያ መንግስት የሚንቀሳቀሰው የኬንያ ብሮድካስቲንግ ኮርፖሬሽንን የጠቀሰ ዘገባ አመልክቷል። ሁኔታውን ተከትሎም የአካባቢው እንደራሴና የኬንያ የህግ መወሰኛ ምክር ቤት አባል የሆኑት ጆን ሙኘስ የኢትዮጵያ መንግስት ጣልቃ እንዲገባ የሀገራቸውን መንግስት መጠየቃቸውንና ኢትዮጵያም ወደ አካባቢው የጦር ሰራዊት መላኳን የሚገልጽ ዘገባ በሁለቱም የዜና ማሰራጫዎች ተነግሯል። ሁኔታውን ለ ማጣራትና ለመከታተል ከኢትዮጵያ የውጭ ጉዳይ ሚኒስቴርና የመንግስት ኮሚዩኒኬሽንስ ጉዳዮች ቢሮ አንስቶ እስከ ክልሉ ባለስልጣናት ድረስ እጅግ የበዙ ሙከራዎችን አድርገናል። ከብዙ ሙከራ በኋላ ከአስር ቀናት በፊት አግኝቻቸው ከነበሩት የደቡብ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ጂሎ ቦኔያ ጋር የሚከተለውን ምልልስ አድርገን ነበር። ስለ አካባቢው አጠቃላይ ሁኔታና ጦር ስለመላኩም የሚያውቁት እንዳለ ጠይቂያቸው ነበር። ጦር ሰራዊት ወደዛ ስለመላኩ የማውቀው ነገር የለም። ኢንፎርሜሽኑ የለኝም። አሁን ያሉትን ችግር በተመለከተ ከዞኑ ችግሩ ተፈጠረ ወደ ተባለው ቦታ ተንቀሳቅሰው አጣርተው የተሟላ መረጃ እንዲያመጡ የሚል ነገር ነው የተነጋገር ነው ከዛ በላይ የተለየ መረጃ የለኝም። ግን መረጃው ደርሷችኋል? ይሄ ሰዎች ተገደሉ የተባለው በተሟላ መልክ የተጣራ መረጃ አልደረሰንም። ያንን አጣርተው መረጃውን እንዲያደርሱልን ዞን ላይ ያለውን መዋቅር ወደ ችግሩ ተከሰተ ወደ ተባለው ቦታ እንድንቀሳቀስ አድርገናል። ከዛ ተመልሰው መረጃ የተሞላ ገና አልሰጡን። ግን ሄደዋል፣ ሰዎች ሄደዋል። አዎ ተንቀሳቅሰዋል። ሁኔታው ግን በርዷል። አሁን ይሄ ግጭት በአካባቢው አ ከዛ ያኔ አሁን ችግሩ ተከሰተ ከተባለ በኋላ የተፈጠረ ነገር የተሰማ የለም እ በምን ሊበርድ ቻለ? ምንድነው ያበረደው? አሁን ወደ ቦታው የተንቀሳቀሰው የኛ መዋቅር መረጃ አላመጣልንም። ስለዚህ ከዛ በኋላ አልተሰማም፣ ባለመሰማቱ ነው የሚልህ እንጂ የተለየ መረጃ ያገኘሁት የለም። መቼ ደርሳችኋል ይሄ መረጃ ብለው ይጠብቁ። ያቺ ወረዳ ዳስነች የምትባለው ወረዳ ከደረሱ በኋላ ችግሩ ተከሰተ ወደ ተባለው ቦታ ያው የትራንስፖርቴሽን ችግር አለ። ከዛ ከዛ ጋር ተያይዞ ነው የዘገየው የሚመስለኝ። የኮሚኒኬሽንም ችግር የዚህ የስልኩ የምኑም ያስቸግራል። እንደደረሰን ማወቅ የሚቻል ነው የሚሆነው፣ መገመት ያስቸግራል። ሚስተር ሙኝስ የሚባሉ የአካባቢው ሴናተር አሉ በኬንያ በኩል እሳቸው የኢትዮጵያ መንግስት ጣልቃ እንዲገባ አቤቱታ አቅርበው ነበር ለራሳቸው መንግስት። ምናልባት በዛ በኩል የደረሳችሁ ነገር ይኖር ይሆን ከኬንያ መንግስት አካባቢ? የለም ከመረጃ የለኝም። እዛ አካባቢ ሌላው አቶ ጂሎ በኢትዮጵያውያኑ ና በኬንያውያኑ ጎሳዎች መካከል ተደጋጋሚ ግጭቶች ሲነሱ ይሰማል። ለዚህ ጉዳይ ዘላቂ መፍትሔ ለማግኘት የሚደረጉ ጥረቶች አሉ። ሌሎች በአካባቢ የተቋቋሙ ኮሚቴዎችም ሽምግልና የሚሆን አሉ። ከሁለቱም አጎራባሽ ከሆኑ ወረዳዎች አጎራባሽ ከሆኑ ቀበሌዎች የተቋቋሙ ኮሚቴዎች አሉ በኬንያም በኢትዮጵያም በኩል በኬንያም በኢትዮጵያም አጎራባች ከሆኑ ከወረዳም ከቀበሌም የተውጣጡ ሰዎች ያሉበት ኮሚቴ አለ። ተለያየ ጊዜ እንደዚህ አይነት ችግሮች ሲከሰቱም ከመከሰታቸውም በፊት እየተገናኘ በአካባቢው ሰላም የሚነጋገሩበት ሁኔታ አለ። በደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት ውስጥ ወይም በመስተዳድሩ ውስጥ የዚህ የወሰን አካባቢዎችን በቋሚነት የሚከታተል አካል አለ እንዴ? ያው መዋቅሩ መዋቅር አለ እኮ የአካባቢው አስተዳደር ነው ማለት ነው። እዛ ያለው የአካባቢ አስተዳደር አለ። የኢትዮጵያና የኬንያ የድንበር ኮሚሽን እንደነበረ ይታወቃል። ከእሱ ጋር ክልሉ የሚሰራው ስራ አለ። ይህን በዋናነት ፌደራል ነው የሚሰራው። የፌደራል ስራ ነው እና ክልሉስ አይሳተፍም? እዛ ውስጥ አብሮ ተሳትፎ ይሰራል። በኦሞ ወንዝ ልማት ላይ ቅሬታ እንዳላቸው የሚናገሩ ሰዎች አሉ። ኬንያም ውስጥ አሉ። በአለም አቀፍ ደረጃም እንደዚሁ የሚንቀሳቀሱ አካላት አሉ። እነሱን የሚመለከት መረጃ জল ከኢትዮጵያውያን ወገን ተገደለ የተባለ ተዘረፈ የተባለ ተጎዳ የተባለ የመንግስት የሚሆን የግል ንብረት ይኖር ይሆን በአካባቢው በዚህ ግጭት ምክንያት? የተሟላ መረጃ ከዚህ አሁን ካልከው ጉዳይ ጋር የተያዘ እኮ ሲደርስ የሚታወቅ ካልነ በስተቀር የተሟላ መረጃ መዋቅሩ አላደረሰልንም። ብያሃለው። ከእሱ አንጻር ያ ነው ያለው ነገር። በሚቀጥለው ሳምንት ደውልና፣ እኔ ደውዬታች ያለውን መረጃ ለመጠየቅ ልሞክር። እሺ። ከዛ በኋላ ያለ ፕሮግሬስ ካለ ከዛ በኋላ ደውል ላይ መገናኘት ይቻላል። እሺ። አመሰግና በጣም mm ለጊዜው አትወጅሎ። ምንም እንኳ አቶ ጅሎ ቦኔ ያ ዝርዝር ማብራሪያ መረጃው እንደደረሳቸው እንደሚሰጡኝና ለመጪው ሳምንት ማለትም ላለፈው ሳምንት ማለት ነው ተቀጣጥረን የነበረ ቢሆንም በቀጠሯችን መሰረት በተደጋጋሚ ብደውልም አንድም መስክናቸው አሊያም ስብሰባ ላይ ነኝ ቆይተ ደውል የሚሉ መልሶችን ከማግኘት ወይም ስልኮቹ ጨርሶ የማይመለሱ ከመሆናቸው በስተቀር በቂ መረጃ አላገኘሁም። የዛሬውን ሁኔታ ለማጣራትም እንዲሁ ተደጋጋሚ ጥረቶችን ባደርግም የተሳኩ አልነበሩም። ለአሜሪካ ድምፅ ሶሎሞን አባ Washington